the voice of America ማህበራዊ ኃላፊነታቸውን በማይወጡ ሚዲያዎች መገናኛ ብዙኃን ማለት ነው ላይ መንግስት እርምጃ መውሰድ አለበት ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ጠይቀዋል። የኢትዮጵያ ብሮድካስት ባለስልጣን ዋና ዲሬክተር ዶክተር ጌታቸው ድንቁ በበኩላቸው አሁን ባለበት ሁኔታ የሚቀጥል ነገር የለም። ሳይንሳዊ ትንተናዎችን በመስጠት ወደ እርምጃ እንገባለን ብለዋል። የኢትዮጵያ ብሮድካስት ባለስልጣን በባህር ዳር ከተማ ከተለያዩ የህብረተሰብ ክፍሎች ጋር በሚዲያ ነጻነትና አጠቃቀም ዙሪያ ምክክር አድርጓል። አስቴር ምስጋናው ዝርዝሩን ይዛለች። ባሳለፍነው ሳምንት መጨረሻ የኢትዮጵያ ብሮድካስት ባለስልጣን በባህር ዳር ከተማ ከለውጡ በኋላ የሚዲያ ነፃነትና አጠቃቀምን መነሻ ያደረጉ ሀሳቦችን በማንሳት ከተለያዩ የህብረተሰብ ክፍሎች ጋር የምክክር መድረክ አካሂዶ ነበር። በመድረኩ የተገኙት አንዳንድ አስተያየት ሰጪዎች በኢትዮጵያ በአሁኑ ሰዓት የሚዲያ ነፃነት ቢኖርም ማህበራዊ ኃላፊነትን ከመወጣት አኳያ ግድፈት ያለባቸው ሚዲያዎች እንዳሉ ጠቁመዋል። በጣም በጣም ነው የሚያሳዝን አንድ ሀገር እኳ አይመስልም። ያለን የክልል ሚዲያዎችን ቢታዩ፣ ፕራይቬት ጣቢያዎችን ቢታዩ በጣም ነው የሚያሳዝን። በጣም ታጋሽ ህዝብ፣ ሃይማኖተኛ ህዝብ በመኖሩ ነው እንጂ በሚደረገው ነገር አልቋል። የብሔር ተኮር ሆኖ መደራጀታቸው መገናኛ ብዙኃን በራሱ አንድ ችግር ነው የሚለው መሰረታዊ ጥያቄ ሆኖ እንዴትስ መፍታት ይቻላል? ይሄን እንዴት ነው ለማስተካከል የሚቻለው? የውክልና ጦርነት በግልጽ የከፈቱ መገናኛ ብዙኃን አሉ። በተጨባጭ አንድን ብሔር ጨቋኝ በዝባጅ አድርገው አሁንም የውሸት ትርክት እየተረኩ ያሉ መገናኛ ብዙሃን አሉ። በእናንተ በኩል ደግሞ በተለይ ለብሮድካስት ባለስልጣን ነው በግልጽ ጥያቄን ማቀርበው ከነሐሴ ወር ጀምሮ 24 ሰዓት ቀረጻ እያደረግን በተሻለ አቅም ባለው የመረጃ ማከማቻ መሳሪያ ትንተና እየሰራን ነው ብላችኋል። ሀገር ፈርሶ ከተበታተነ በኋላ ነው ወይ የትንተና ውጤታችሁን ይፋ አድርጋችሁ እርምጃ የምትወስዱት? አዋጅ ቁጥር አምስት ሰላሳ ሶስት ዝባር ዘጠና ዘጠኝ ላይ ያስቀመጠውን አፍራሽ ጦርነት ቀስቃሽ የተዛባ ትርክት የሚነዙ መገናኛ ብዙሃን የተከለከሉ ናቸው የሚለውን የሚፈጽም እና የሚተገብር ሆኖ አላገኘውትም። ምናሌ መኖሩ በራሱ ለኔ ትርጉም የለውም። የኢትዮጵያ እናቶች በአሁኑ ሰዓት በጣም የምናለቅስበት ልናገር የምፈልገው አንደኛ፣ እነዚህ በተለይ የግል ሚዲያ የተባሉት በተለያየ የታሪክ ስህተት ነገ ኢትዮጵያ እንዳትመለስ በጣም ነው እኔ ማዝን እኔ እንኳን ብዙ ያልተማርኩት በማነባቸው መጽሐፍት ውስጥ እንኳን ሳገኘው አለቅሳለሁ ለምንድን ነው ታሪክ ሲሰሳት ዝም ብሎ የሚያይ ማን ነው የሚያርመን ማን ነው የሚያስተካክለን እንደ ስንዴው ና እንደ ስኳሩ ከውጭም ቱልን ምሁራን ቱር ሚኒስተር አሁን እርሶ ያሉበት ዘመን ለልጆቹ አይሆን ወደ ልጆቹ አይሄዱ ወደ አባቶ አይሄዱ። ይህ ዘመን የአደራ ዘመን ነው፣ የታሪክ ዘመን ነው። በዚህ ሰዓት የምትጠየቁ እናንተ ናችሁ። የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ አሁን ባለው ሁኔታ የሚቀጥል ነገር የለም ሲሉ ተናግረዋል። ብሮድካስት ባለስልጣን በህግ የተሰጠውን በእርግጠኝነት የምነግራችሁ ነገር ወይ የተሰጠውን ኃላፊነት ይሰራል ወይ ደግሞ እኛ አልቻልንም ብለን ኃላፊነታችን መልቀቅ አለብን እንጂ የህዝብ አደራ ነው ይሄን ነገር እንድናደርግ ነው እዚህ ጋር የተቀመጥ ነው። እያደረግን ያለናቸው ነገሮች አሉ። በሁሉም በጠቃቀሳቸው ዘርፎች አንደኛ የፖለቲካ እንዳይሆን ውሳኔው ሳይንሳዊ የሆነ ትንተን አድርገን እሱ ላይ ተመስርተን መጀመሪያ እያንዳንዱን ሚዲያ ግብረ መልስ እንስታው። ይሄን ማድረግ አሁን እንጀምራለን በአንድ ሳምንት ውስጥ በደንብ የተተነተነ ማለት ነው። እዚህ ጋር ሞያዊ ነው፣ እዚህ ጋር ሞያዊ አይደለም፣ እዚህ ጋር እንዲጎሎታል ወደፊት ይስተካከል ከዛ ጀምረን የማይስተካከሉት ላይ ግን በበቂ ስለተነጋገረን በሰጠነው ማሳሰቢያ መሰረት መስተካከል ስላልቻለ አሁን ጠበቅ ወዳሉት ነገሮች እንገባለን። ግን እኛም ለምንወስደው እርምጃ ኃላፊነት ሊኖርብን ይገባል። ማስረዳት መቻል አለብን። ማብራራት መቻል አለብን። ለዛ ነው እኛ ጋር ያለውን ነገር የምናደራጀው። መሳሪያ አለ 78 ሚሊዮን ብር የተገዛም ይረዳን፣ ሁሉንም ሚዲያዎች የሚያስተላልፉትን ነገር መዝግቦ ሚይዝ፣ እሱ ላይ ተመስርተን ትንተና እናደርጋለን። ዶክተር ጌታቸው አክለውም የስነ ምግባር ጉድለት ያለባቸው ጋዜጠኞችም ስልጠና ለመስጠት መዘጋጀቱን ነው ያብራሩት። ጋዜጠኞቻችን ከዓለም አቀፍ ተቋማት ጋር አሁን እየተቀናጀን ጠበቅ ጠበቅ ያሉ ስልጠናዎችን እንዲያገኙ ሰርቲፋይድ እየሆኑ እንዲሄዱ በኋላ ደግሞ በሙያ ማህበራቸው ጋዜጠኛ የሆነውንና ያልሆነውን ወደ መለየት እንዲመጡ አክቲቪዝም እና ጋዜጠኝነት እንዲለዩ ስራ ጀምረናል። በአሁኑ ሰዓት በኢትዮጵያ ውስጥ ሀያ ዘጠኝ የህዝብና የግል የቴሌቪዥን ጣቢያዎች ሲኖሩ የማህበረሰብ ሬዲዮኑን ጨምሮ ከሰባ በላይ የሬዲዮ ጣቢያዎች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር